ናራቲቭ ድርሰት ኢንዱስትሪ። ልጄ መራመድ ቻለ። አሜሪካ በጣም የተራመደች አገር ነች። መራመድ። ጥንት በፈረስ መጓዝ የተለመደ ነበር። ኢትዮጵያ በኢንዱስትሪ የተራመደች አገር ስላልሆነች አብዛኛው ህዝቧ የሚኖረው በግብርና ነው። ከመቶ ዘጠና አምስት የሚሆነው ህዝብ በእርሻ ላይ ይገኛል። የአሁኑ የእርሻ ዘዴ ከጥንቱ በጣም የተሻሻለ ሆኗል። በአንዳንድም ቦታዎች ገበሬዎች የጥንቱን ዘዴ ይጠቀሙበታል። በአብዛኛዎቹ ቦታዎች ግን ገበሬዎቹ አዲሱን የእርሻ ዘዴ በሰፊው ይሰሩበታል። ሆኖም አዲሱን የእርሻ ዘዴ በጠቅላይ ግዛቶቹ ሁሉ ለማስፋፋት ብዙ ጊዜ ያስፈልጋል። የኢትዮጵያ ገበሬዎች ሁሉን ዐይነት እህል ለማብቀል ይችላሉ። አብዛኛዎቹ ግን የሚያበቅሉት እህል ጤፍ፣ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ በቆሎና እነዚህን የመሳሰሉ ናቸው። ደግሞ ለዘይት የሚሆኑ ልዩ ልዩ እህሎች ያበቅላሉ። ጥያቄዎች። ኢትዮጵያ በኢንዱስትሪ የተራመደች አገር ነች። በኢትዮጵያ ውስጥ ዋና ስራ ምንድን ነው? የአሁኑ የእርሻ ዘዴ እንዴት ነው? ገበሬዎች የጥንቱን ዘዴ ይጠቀሙበታል። አዲስ ሸርስሻ ዘዴ በኢትዮጵያ ውስጥ ይሠራበታል? የኢትዮጵያ ገበሬዎች ምን ያበቅላሉ? ስድስት የእህል ዐይነቶች ጻፍ። ምን ዐይነት የዘይት እህል በአሜሪካ ውስጥ ይበቅላል? This is the end of Unit 38.